ከማህበረሰብ ለማህበረሰብ ካሰውን አመሰግናለሁ። እኔ ጣበሰብ ግራባል እባላለሁ። ከኦሮሞ ኮሚኒቲ ሜልቦርን ነዋሪ ነኝ። አሁን በዚህ በሰሞኑ በኢትዮጵያ ፖለቲካ ውስጥ ያለው ሁኔታ ላይ አንድ ሁለት ነጥብ ለመስጠት ነው። አንደኛ አሁን ያለው ወቅታዊ ሁኔታ የሀገሪቱ የፖለቲካ ችግር በከፍተኛ ደረጃ ወጥቶ ጎልቶ እየታየበት እና አሳቢ ካለ መፍትሄም ለመስጠት ምቹ ሁኔታ ተፈጠረበት ጊዜ ነው እኔ እንደማየው። እነዚህ እድሎች ብዙ ጊዜ ሲመጡ ነበሩ ከዚህ በፊትም መሪዎቹ ሆን ብሎ ወይንም ደግሞ ባለማሰብ በዘለዱት ደረጃ ዙሪያ የመጣ ጉዳይ ይመስለኛል ምክንያቱም ብዙ አጋጣሚዎች ነበሩ ምርጫ ዘጠና ሰባት አካባቢ የነበረ ከዛ በኋላም በአቶ መለስ ሞት አካባቢ የነበረ እድል ነበረ እነዚህ የታዩ እድሎች አገሪቱ ውስጥ ያሉ በተለይ የፖለቲካ ችግሮችን ለመፍታት ምቹ ሁኔታ እየፈጠሩ ነበሩ። ነገር ግን የኢህአዴግ ዋና ስልትና ስትራቴጂ በዚህ በአብዮታዊ ዲሞክራሲ ዙሪያ እየታነጸ እና በአንድ ፓርቲ ሀገሪቷን ጠቅልሎ የመያዝ አቋም ይዞ ስላለ ፖለቲካ ፓርቲዎች የሚሆኑ ተቃዋሚዎች የሚባሉ ወይም ደግሞ የሲቪል ማህበራትን ሀሳባቸውን ሲያሰሙ ዝም ይልና ነገሮች በሰል ብሎ ወጣ ሲሉ እነሱን የመኮርኮም ሁኔታ ነው የታየበት እና እሱም የሚያይበት መነጽር ለየት ስላለ ነው ነገሩ ሳይፈታ እዚህ ደረሰ። በተለይ የኦሮሞ ወጣቶች ከአባቶቻቸው የተረከቡት የትግል አርማ በማንገብ በኦሮሚያ ከተሞች ገጠር እና በኦሮሚያ መንደሮች ያሰሙት የነበረ ባለፉት ሶስት አመታት በተለይ ያሰሙት የነበረ ተቃውሞ ከፍተኛ ነበርና እነዛ ነገሮች ሁሉ ገፍቶ ገፍቶ ሀገሪቷን ወደ ባሰ ደረጃ ነው ያደረሱት አሁንም እኔ እንደሚታየኝ የታዩት ጥገናዊ ለውጦች የማስመሳ ነው የሚመስለኝ አሁን አንድ ኦሮሞ ስልጣን ላይ ወጣ አልወጣ የሚል አርጊሜንታቲቭ ጉዳይ ውስጥ አይደለም የምንገባ እኛ። በፖሊሲ ደረጃ ነው ማየት አለብን። ኢህአዲግ ነው እዛ ማሙን የተቀመጠ፣ ኢህአዲግ ነበረ። ኢህአዲግ ራሱን አስቦ የሀገሪቷን ችግር ይፈታለሁ ብሎ ካላዘጋጀ ችግሩ አይፈታ። ምክንያቱም ጥያቄዎቹ በጣም ስር የሰደዱ ናቸው፣ ጥያቄዎቹ በጣም ሰፊ ናቸው። በኦሮሚያ የነበረው ትግል ወደ አማራ ክልልም ገብቷል። አማራ ክልል ወጣቶች እና የማህበረሰቡ አንድ ላይ ሆነው ያሰሙት የነበረ ተቃውሞ ሰምተናል። በተለይ በአንድነቱ ጎራ የነበረው አስተሳሰብ አሁን ኢህአዲግ የያዘው ስል እነሱም ወደሚመኙት የአንድነት መንገድ እንደማመጣ የተረዱበት ሁኔታ ይመስለኛል። እና ይሄ ድል ካሰቡበት ሁሉም የተቃዋሚ ሀይሎችን በማሰባሰብ ብሔራዊ እርቅ ለማምጣት እና የሀገሪቱ የመጻኢ ዕድልን የማወሰን ወይ የማሻሸል እርምጃዎች የሚወሰድበት መሆን ነው ያለበት። ዶክተር አብይ እዛ መድረሱ አንድ ነገር ሆኖ ዶክተር አብይ በግለሰብ ደረጃ የሚያደርገው ነገር አይኖርም። ቢሆኑ እንኳን እሱም በኢህአዲግ የታነጸ በኢህአዲግ አስተሳሰብ የወጣ ግለሰብ ነው እና እንደሚያወራው ለየት ያለ ነገር የሚያደርገው አይደለም። ምክንያቱም ውሳኔ የሚወሰነው በፓርቲ ደረጃ ነው ስራዎች የሚሰሩት በፓርቲ ደረጃ ነው። ወደ ህዝብ የሚወጣውን ነው የምንሰማው እንጂ ከኋላ ሁሉን ነገር በፓርቲ ነው የሚደረገው። ስለዚህ አሁን የማስመሳያው ጊዜው ወይም ደግሞ ሀዲሙን ታይም የሚባለው አሁን እያለቀ ነው። አሁን ኦሮሚያ ውስጥ ትላንትና እንኳን አራት ወጣቶች ጉጂ ውስጥ በአጋዚ ተገለዋል። በጣም በአሰቃቂ ሁኔታ በሞያሌ ከትላንት ወዳ ወጣቶች ተገለዋል። በአዲስ አበባ ሚሊኒየም ደራሽ ስብሰባ በኋላ ወጣቶች ያሰሙት የነበረው ተቃውሞ በግልጽ የታየ ነው። አሁንም መፍትሄውን ኮም ብሎ አስቦበት ካለመጡት በዶክተር አብይ አራት ኪሎ መግባት ነገሮቹ ይፈታል ብለን ማሰብ የለብንም። መፍትሄዎቹ ምንድን ናቸው? እኔ እንደማስበው የወጣቶች ድምፅ እንዲሰማ መድረክ መኖር አለበት። ኢህአዲግ ውስጥ ወይም የሀገሪቷ የፖለቲካ አጀንዳ ውስጥ የወጣቶች ድምፅ የሚሰማበት መድረክ መኖር አለበት። ቄሮ ግልሱማ ህይወቱን አሳልፎ የሰጠ ወይም ትግል ያካሄደው ዝም ብሎ የሆነ እሱን የማይወክል ግለሰብ እዛ ቦታ እንዲሆን አይደለም። ስለዚህ የቄሮ ግልሱማ ወጣቶች ተወካይ የታከለበት የኦሮሞ ተቃዋሚ ፓርቲዎች የተሳተፉበት የተለያዩ የአማራ፣ የሌሎችም ቢሆን የትግራይም ቢሆን የጋምቤላ፣ ቤኒሻንጉል ጠቅላላ እዛ አካባቢ ያገበናል የሚሉ ስቴክ ሆልደሮች የታሰጡ የተሳተፉበት ብሔራዊ አጀንዳ ያነገበ መድረክ ተዘጋጅቶ በዚያ መድረክ ላይ መጻኤ ድሎቹ አንድ ሁለት ሶስት ተብሎ ነው መቀመጥ አለባቸው እና ይሄ ካልተደረገ ነገ ጠዋት እንደገና የሚፈርስ ነገ ጠዋት እንደገና የሚፈነዳ ረመጥ ነው እየተቀበረ ያለው እና ይችን ዶክተር አብይም ቢጠቀምበት። ዶክተር አብይ ብዙ ጊዜ አጀንዳ አላረግም። ኢህአዲግ ስትራቴጂውን፣ ፖሊሲውን የሚመራበት መነጽሩን አሻሽሎ ቢሳተፍበት መልካ ነው ያ መልካም ነው። ኢትዮጵያ ውስጥ የአንድ ፓርቲ፣ የአንድ ቋንቋ፣ የአንድ ሃይማኖት ወይም የአንድ አይነት ልብስ አስተሳሰብ አያስኬደል። በጣም ብዙ ህዝብ ነው ያለ፣ በጣም የተማረ ማህበረሰብ ነው ያለ፣ በጣም ያወቀ ማህበረሰብ ነው ያለ እና እያንዳንዱ ማህበረሰብ የራሱ መብት የማስከበር መብትም አለ። ሌሎች ከዚህ በፊት የጎሳ የምናምን የሚሉ ነገሮች የተሳሳተ ነው። ምክንያቱም ዛሬ አሁን ሰው ለዝንጀሮ ይታገላል ሆን ካለ ሰው ልጅ ለሴት መብት የሚታገላል። በአለም ላይ ለህፃናት የሚታገላል። ለአማራ መታገል ነውሪነት የለው። ለኦሮሞ መታገል ነውሪነት የለው። ለቤኒሻንጉል መታገል ነውሪነት የለው። በያዘው አቋምና አመለካከት ነገሮችን አኮሞዴት በማድረግ በአንድነት ወደፊት ለሀገሪቱ አይበጃል የምንለውን የዲሞክራሲ ጥያቄ የፊት የነጻነት ጥያቄዎች የማምጣት ስራ ነው መሰራት አለበት። እና ሁላችንም ወደ ሰፊ ሆነ ወደዛ እንድናመራ ይሄን ካላዘጋጀ መጥፎ የባሰ አስቀያሚ ጊዜ ነው የሚመጣ። ያ ደግሞ እንዳይመጣ ሁላችንም ምኞት ነው። እኔ በበኩሌ ይሄን እድል ኢህአዲግ አስቦ ቢጠቀምበት ጥሩ ነው የሚል አመለካከት አለ። አመሰግናለሁ። ما حضر السبب؟ لا ما